በአዲስ አበባ በሳምንቱ መጀመሪያ በተካሄደው 28ኛው የአፍሪካ ህብረት ጉባኤ የተሳተፉት መሪዎች በምህጻሩ አይሲሲ በመባል የሚታወቀውን ዓለም አቀፉን የጦር ወንጀል መዳኛ ፍርድ ቤት በጋራ ለቀው ለመውጣት የሚያስችላቸውን ስልት ደገፉ። በኬንያና ሱዳን የተመሩ ብዙ አፍሪቃውያት ሀገራት መንበሩን በዘሄግ ኔዘርላንድ ያደረገው ዓለም አቀፉ ፍርድ ቤት በአፍሪቃ አኳያ አድሏዊ አሰራር ይከተላል በሚል ይወቅሳሉ። ይኸው አፍሪቃውያንን ብቻ ኢላማ አድርጓል በሚል የሚወቀሰው ፍርድ ቤት በተቀረው የዓለም አካባቢ የሚፈጸሙ ወንጀሎችን እንዳላየ እንደሚያልፍ ነው መሪዎቹ ያመለከቱት። ተሰናባቹ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስቶስ ሞዌንቻ እንዳሉት አፍሪቃውያት ሀገራት የሚፈልጉት አይሲሲ በሁሉም ሀገራት አኳያ የሚከተለው አሰራር አንድ አይነትና አድሎ የማይደረግበት እንዲሆን ነው። የአፍሪቃውያቱ ሀገራት መሪዎች በዝግ በተካሄደው ስብሰባ ላይ በተነደፈው ስልት ላይ የሰፈሩትን ሀሳቦች ቢቀበሉም ሀሳቦቹ ተጨባጭ እርምጃዎችን ያላካተቱ በመሆናቸው ስልቱ ለጊዜው ብዙም የሚለውጠው ጉዳይ አይኖርም በሚል አንዳንዶች ቅሬታቸውን ገልጸዋል። አፍሪቃውያት ሀገራት አይሲሲን ለቀው ለመውጣት የሚያስችላቸውን ስልት መደገፋቸውን የተመለከተው ዜና በአፍሪቃ ህብረት ዐብይ ጉባኤ ላይ እንደ ተራ ተጨማሪ መረጃ ብቻ ነበር ታይቶ የታለፈው። አይሲሲን በተመለከተ መሪዎቹ በዝግ ስብሰባ መምከራቸው መሆነ በዚያ የደረሱት ስምምነት በጉባኤው ላይ አልተገለጸም። አንድ ስማቸው እንዲጠቀስ ያልፈለጉ የአፍሪካ ህብረት ባለስልጣን ነበሩ መሪዎቹ አይሲሲን በጋራ ለቀው ለመውጣት የሚያስችላቸውን ስልት መደገፋቸውን ለዜና ምንጮች የገለጹት በፕሪቶሪያ ዓለም አቀፍ የጸጥታ ጥናት ተቋም ውስጥ በዓለም አቀፍ ወንጀሎች ጉዳይ ላይ የሚሰሩት አለ ንጋሪ እንዳስረዱት አፍሪቃውያኑ መሪዎች የደገፉት ስልት በቅርብ ሲመለከቱት ዓለም አቀፉን ፍርድ ቤትና ፍርድ ቤቱ የተቋቋመበትን የሮምን ውል ለቆ ለመውጣት የተደረሰ ውሳኔ አይደለም። ስምምነት ባገኘው ስልት ላይ የሰፈረው ውሳኔ አሳሪ ባህርይ የሌለው መሆኑን እንጋሬ አክለው አስረድተዋል። በመሆኑም የዘሄግ ዓለም አቀፍ ፍርድ ቤትን ለቆ የመውጣት አለመውጣቱ ውሳኔ የእያንዳንዷ ሀገር ፈንታ ነው። አሁን ተዘጋጀ በሚባለው አይሲሲን በጋራ ለቆ የመውጣቱ ስልት አኳያ ናይጄሪያ፣ ሴኔጋልና ታንዛኒያን የመሳሰሉ በርካታ ሀገራት ጥርጣሬ አላቸው። ሌሎችም በስልቱ የሰፈሩትን ሀሳቦች ለማጥናት ተጨማሪ ጊዜ ጠይቀዋል። ተንታኞች እንዳመለከቱት ዓለም አቀፉን ፍርድ ቤት ለቆ የመውጣቱ ስልት የተዘጋጀው ደቡብ አፍሪቃን፣ ቡሩንዲ፣ ኢትዮጵያ፣ ሱዳንና ኬንያን በመሳሰሉት ሀገራት ግፊት ነው። እነዚህ ሀገራት አይሲሲን ለቆ የመውጣቱን ሀሳብ ሲያቀርቡ ይህ የመጀመሪያ ጊዜያቸው አይደለም። እንደሚታወሰው ፕሬዝደንት ኬንያታና ምክትላቸው ዊሊያም ሩቶ ራሳቸው በኬንያ እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2007 ዓ ምህረቱ ፕሬዝደንታዊ ምርጫ በኋላ በሀገሪቱ የተካሄደውን ግጭትና ሁከት ቀስቅሳችኋል በሚል እስከ 2014 ዓ ምህረት ድረስ በዓለም አቀፉ ፍርድ ቤት ክስ ተመስርቶባቸው ነበር የቆዩት። አይሲሲ በአፍሪቃውያን ላይ ብቻ አነጣጥሯል ያሉበትን አሰራር ጉዳይ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ለማቅረብ አስበው የነበሩ የአፍሪቃ ህብረት አባል ሀገራት ውጭ ጉዳይ ሚኒስትሮችም ከአንድ አመት በፊት በቀረበው በዚሁ ስልት ላይ በሰፊው መወያየታቸው የሚዘነጋ አይደለም። አፍሪቃ በአህጉሩ የሚፈጸሙ ወንጀሎችን ለመዳኘት የውጭ ፍርድ ቤት ሳይሆን የሚያስፈልገው የራሳቸው ጠንካራ የፍትህ ስርዓት መሆኑን የሱዳን ኢኮኖሚያዊና ልማት ጉዳዮች ተመልካች መስሪያ ቤት ዋና ጸሐፊ ዶክተር ሁሴይን ሃርሹም አመልክተዋል። አፍሪካን ኮርት ኦፍ ጀስቲስ ወይም የአፍሪቃ የፍትህ ፍርድ ቤትን ማጠናከር አስፈላጊ ነው። እያንዳንዱ የአፍሪቃ መንግስትም የፍርድ ቤቱን ህልውና እንዲያጸድቅ ጥሪ ማስተላለፍ ተገቢ ይሆናል። ሁለተኛው፣ እያንዳንዱ መንግስት የሀገሩን የፍትህ ስርዓት ማጠናከር ይኖርበታል። ምክንያቱም አይሲሲ መውሰድ ያለበትን እርምጃ ሁሉ እየወሰደ አይደለም። ይሁን እንጂ አይሲሲንና የሮሙን ውል ለቀው ለመውጣት እንደሚፈልጉ የሚናገሩት አፍሪቃውያት ሀገራት በዚሁ ረገድ እስካሁን ተጨባጭ እርምጃ ሲወስዱ አለመታየቱን የፕሪቶሪያ ዓለም አቀፍ የጸጥታ ጥናት ተቋም ተንታኝ አለ እንጋሪ ገልጸዋል። ኬንያ ከሮም ውል መውጣት የሚያስችላትን ረቂቅ ህግ ከአንድ ዓመት በፊት ብታዘጋጅም ረቂቁ ለጽድቂያ ሳይበቃ መቅረቱን እንጋሪ አስታውሰዋል። ደቡብ አፍሪቃም በሮም ውል ላይ ይደረጉ ያለቻቸውን ማሻሻያዎች አቅርባ ነበር እንደሚታወቀው ደቡብ አፍሪቃ እንደ ጎርጎሪዮሳውያኑ የዘመን ቀመር በ2015 ዓ ምት ለአፍሪቃ ህብረት የመሪዎች ስብሰባ ወደ ሀገሯ የሄዱትን በአይሲሲ ክስ የተመሰረተባቸውን የሱዳን ፕሬዚዳንት ኦማር ሐሰን አል በሽርን ለፍርድ ቤቱ ባለማስረከቧ ብርቱ ወቀሳ ነበር የተፈራረቀባት ከአይሲሲ እንውጣ በሚሉት ሀገራት አንጻር አንዳንድ ናይጄሪያ፣ ሴኔጋል፣ ጋናና ዴሞክራቲክ ኮንጎ ሪፐብሊክን የመሳሰሉ ሀገራት ዓለም አቀፉን የጦር ወንጀል መዳኛ ፍርድ ቤት አሁንም ይደግፋሉ። ይሁን እንጂ ፍርድ ቤቱን ለቃ የመውጣት ፍላጎቷን በተለያዩ አጋጣሚዎች ያጎላችው ምስራቅ አፍሪቃዊቱ ሀገር ዩጋንዳ አይሲሲ ተሃድሶ የማያደርግ ከሆነ አባልነቷን እንደምታበቃ በውጭ ጉዳይ ሚኒስትሯ ሳም ኩቴሳ አማካይነት ዛቻዋን በይፋ አሰምታለች። ዓለም አቀፉ ፍርድ ቤት ካለፉት 12 ዓመታት ወዲህ የተከተለውን አሰራር ማሻሻል ይኖርበታል። እንደታየው እስካሁን ሶስት ወይም አራት የጥፋተኝነት ብይኖችን ብቻ ነው ያስተላለፈው። በየአመቱ 180 ሚሊዮን ዶላር የሚያወጣው ፍርድ ቤት ስራውን በሚገባ እያከናወነ አይደለም የሚል አስተሳሰብ ነው ያለን። አፍሪካውያን መሪዎች በ28ኛው የህብረቱ ጉባኤ ወቅት ከተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ተወካዮች ጋር አለም አቀፉ ፍርድ ቤት ውስጥ እንዲደረጉ ባሰቧቸው ለውጦች ላይ ለመምከር አቅደው ነበር። ይሁንና ወደ አዲስ አበባ የተላኩት የጸጥታ ጥበቃ ምክር ቤቱ ተወካዮች በዝቅተኛ ደረጃ የሚገኙ ስለነበሩ ህብረቱ እቅዱን ሰርዟል። ሆን ብሎ አፍሪቃውያንንና አፍሪቃውያን መንግስታትን ኢላማ አድርጓል በሚል በአህጉሩ ብርቱ ወቀሳ ከሚሰነዘርበት አለም አቀፉ የጦር ወንጀል ተመልካች ፍርድ ቤት 124 አባላት መካከል አንድ ሶስተኛው አፍሪቃውያት ናቸው።